የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እስላማዊ መንግስት ነኝ የሚለው ቡድን በሶሪያና በኢራቅ የፈጸማቸው የጭካኔ ተግባሮች በፍጅት ደረጃ ይፈረጃሉ ብለዋል። ዛሬ እናንተ ፊት የቀረብኩት ዳዕሽ በሚቆጣጠራቸው ቦታዎች ፍጅት እንደፈጸመ ለመግለጽ ነው። ፍጅት የፈጸመባቸው ቡድኖች ያዚዲዎች፣ ክርስቲያኖችና ሺዓ ሙስሊሞች ይገኙባቸዋል ሲሉ ኬሪ ዛሬ ተናግረዋል። ዘጋቢያችን ኒክ ቼንግ የላከው ዘገባ አለ። ሄኖክ ሰማ ግዜር ያቀርበዋል። በዛሬው ዕለት ጆን ኬሪ በሰጡት መግለጫ በኢራቅና ሶሪያ የሚንቀሳቀሰውን ቡድን በአረብኛ ስሙ ዳዕሽ እያሉ ነበር የጠሩት። ኢን ማይ ጃጅመንት ዳሽ ኢዝ ሪስፖንሲብል ፎር ጀኖሳይድ አገንስት ግሩፕስ ኢን ኤሪያስ አንደር ኢትስ ኮንትሮል ኢንክሉዲንግ የዚዲስ ክርስቲያንስ አንድ ሺያ ሙስሊምስ የደረስኩበት ውሳኔ ዳይሽ በሚቆጣጠራቸው አካባቢዎች በተለይ በክርስቲያኖች፣ የአዚዲስና ሺያ ሙስሊሞች ላይ የጅምላ ዘር ማጥፋት ወንጀል ይፈጽማል የሚል ነው። ዳይሽ ራሱን የዘር አጥፊ ቡድን አድርጎ በርዮት ዓለሙም ሆነ በተግባር አረጋግጧል። ይህንን ደግሞ ከሚናገሩትና ከሚሰሩት በግልጽ መመልከት ይቻላል። የውጭ ጉዳይ ሚኒስትር ጆን ኬሪ አክለውም አሸባሪ ቡድኑ በሰው ዘር ላይ በተፈጸሙ ወንጀሎችና የተለያዩ ህዝቦችን ህልውና በመፈታተን ማጥፋት ወንጀሎችም እጁ አለበት ብለዋል። ሚስተር ኬሪ እነዚህን ድምዳሜዎች ያጠናከረላቸው በዩናይትድ ስቴትስ ከፍተኛ የደህንነትና ስለላ መረጃዎች የቀረቡ ዘገባዎች እንደሆኑም ገልጸዋል። በእነዚህ ዘገባዎች መሠረት ራሱን እስላማዊ መንግሥት ብሎ የሚጠራው ቡድን የተለየ ሃይማኖት ያላቸውን በእምነት ልዩነት በተነሳ ያለ ፍርድ ይረሽናል፣ በቡድን ይገድላል፣ አስገድዶ ይደፍራል የሚሉ ናቸው። የዩናይትድ ስቴትስ ኮንግረስ የባራክ ኦባማ አስተዳደር በኢራቅና ሶሪያ በእስላማዊ መንግስት የሚፈጸሙ ሃይማኖትና ዘረን ያማከሉ ግድያዎችን በይፋ አጣርቶ የጭካኔ ድርጊቶችን እንዲያወግዝ ለዛሬ የጊዜ ገደብ ሰጥቶ ነበር። የኬሪ ድምዳሜ የጊዜ ወሰኑን የጠበቀ ሆኗል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት እንደዚህ አይነት መግለጫ ለመጨረሻ ጊዜ ያወጣው ከ12 ዓመታት በፊት ሲሆን በወቅቱ የውጭ ጉዳይ ሚኒስትር ኮሊን ፓወል በሱዳን ዳርፉር ግዛት የተፈጸሙ ግድያዎችና የጅምላ አስገድዶ መድፈር ተግባሮችን ዘር ማጥፋት ብለዋቸው ነበር።